ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። ሳም ሞስቲን የአውስትራሊያ ጠቅላይ እንደራሴ የሆኑ የሌበር ፓርቲ ሴናተር ፋጡማ ፔይመን ላይ የጣለውን ማዕቀብ ተቃርነው የሙስሊም መሪዎችና የመብቶች ተሟጋች ቡድኖች ግልጽ ደብዳቤ አወጡ የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። ሳም ሞስቲን የአውስትሬልያ ሃያ ስምንተኛዋ ጠቅላይ እንደራሴ ሆነዋል። አዲሷ ጠቅላይ እንደራሴ በቀድሞው የሥራ ዘመናቸው የሕግ ባለሙያ፣ ነጋዴ፣ የፖለቲካ አማካሪ፣ የአውስትሬልያ እግር ኳስ ሊግ ኮሚሽነር የነበሩ ሲሆን የዘውድ ሥርዓቱን በመወከል ሁለተኛዋ የሴት ጠቅላይ እንደራሴ ሆነዋል። ባለፈው ሳምንት ፓርላማ ባሳለፈው ድንጋጌ መሠረት የአዲሷ ጠቅላይ እንደራሴ የዓመት ደሞዝ ከ700 ሺህ ዶላር በላይ ይሆናል። ጠቅላይ እንደራሴ ሳም ሞስቲን ቢሮአቸው ውስጥ ቃል ኪዳን የፈጸሙ ሲሆን በሕግ መወሰኛ ምክር ቤት ተገኝተውም ንግግር አድርገዋል። ተሰናባቹን ጠቅላይ እንደራሴ ዴቪድ ሃሊን አክሎ የቀድሞዎቹን አምስት ጠቅላይ እንደራሴዎች ስለ ተሞክሯቸውና ሚናቸው ጠይቀዋል። ሆኖም አብዛኛውን ሚናቸውን ከአውስትራሊያውያን እንደሚወስዱ ተናግረዋል። በንግግራቸውም ወቅት ስለ አገራችን ያለኝን ምኞቶች በጥቂት ቃላት መግለጽ ከተቻለኝ እኒህ ፈታኝ ጊዜያቶች ብርቱ የትሕትና የመተሳሰብና ከበሬታ ጥሪ ወቅቶች ናቸው ብዬ አምናለሁ። ባለፍኩባቸው ሙያዎች ውስጥ በተለይም ባለፈው አንድ አሠርት ዓመት ለሌሎች አሳቢነት ምን ያህል አነሳሽ ኃይል እንደሁ ተመልክቻለሁ። በሥራ ስፍራዎች የአካታችነትና መከባበር ለውጥ ለአሸናፊነት ሲበቃ አይቻለሁ። የእኛ መምህራን፣ ነርሶች፣ የክብካቤ ሠራተኞች በጎ ፈቃደኞችና የግንባር መስመር ሠራተኞች ሚና ታዳሽ ትኩረቶች ተሰጥቷቸውም ተመልክቻለሁ ብለዋል። የመብቶች ተቆርቋሪ ቡድኖችን ጨምሮ የአውስትሬልያ ሙስሊም መሪዎች፣ መስጊዶችና የማኅበረሰብ ድርጅቶች በሌበር አመራር አባላት በሴናተር ፋጡማ ፔይመን ላይ የተወሰደውን የዕቀባ እርምጃ በመጻረርና ሴናተር ፔይማንን በመደገፍ ግልጽ ደብዳቤ አውጥተዋል። በደብዳቤቸው ላይም የሌበር ፓርቲ የእስራኤልን የጋዛ አውዳሚ ጥቃት ለማውገዝ የወሰደው ፖለቲካዊ ስሌትና ክሽፈት መጨረሻው ፓርቲውን ለፖለቲካዊ ክሽፈት በመዳረግ ያበቃል ሲሉም አስፍረዋል። ሴናተር ፔይማን ከሌበር ፓርቲ የፓርላማ አባላት አቋም ተነጥለው የግሪንስ ፓርቲ ያቀረበውን ለፍልስጤም ሀገራዊ ዕውቅና የመስጠት የአቋም ውሳኔ በመደገፍ ድምፃቸውን ሰጥተዋል። ይህንኑ የሴናተሯን ከሌበር ፓርቲ የተነጠለ አቋም መውሰድ ተከትሎ ጠቅላይ ሚኒስትር አንቶኒ አልበኒዚ በፓርቲው የምክር ቤት አባላት ስብሰባ እንዳይገኙ ማዕቀብ ጥለውባቸዋል። አንድ የመንግሥት ቃል አቀባይ በበኩላቸው ሴናተር ፔይማን የፓርቲውን ደንብ መጣስ ቀባውን በራሳቸው ላይ ጥለዋል ብለዋል። የግሪንስ ምክር ቤት አባል ማክስ ሻንድለር ማተር የሌበር ፓርቲ እስራኤል ጋዛ ላይ በፈጸመችው የዘር ማጥፋት እርምጃ ከጣለው ማዕቀብ ይልቅ ሴናተር ፔይመን ላይ የጣለው የበዛ ነው ሲሉ ሽሙጥ አዘል ትችት ሰንዝረዋል። ከዛሬ ጁላይ አንድ ቀን አንስቶ የዓለም አቀፍ ተማሪዎች ቪዛ ክፍያ ከ710 ዶላርስ ወደ 1600 ዶላርስ ከፍ ብሏል። ከተጨማሪው የቪዛ ክፍያው የሚገኘው ገንዘብ ለከፍተኛ ትምህርት መስክ እንደሚውልም መንግሥት አስታውቋል። የኬንያ ፕሬዚደንት ዊልያም ሩቶ የተቃዋሚዎች ከሥልጣን ይውረዱ ጥያቄ አገሪቱን ወደ ከፋ አፋፍ ሊወስድ ይችላል ሲሉ አስጠነቀቁ። ባለፈው ሁለት ሳምንት ተቃዋሚዎች ባካሄዱት ተቃውሞ ሰልፍ ሳቢያ 25 ያህል ሰዎች ሕይወታቸውን አጥተዋል። የተቃውሞው አስባብ የፕሬዚደንት ሩቶ አስተዳደር የታክስ ጭማሪ የማድረግ ረቂቅ ሕግ ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 38 ኢትዮጵያ ብር ከ34 ሳንቲም ይዘረዘራል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ሳም ሞስቲን የአውስትሬሊያ ጠቅላይ እንደራሴ የሆኑ የሌበር ፓርቲ ሴናተር ፋጡማ ፔማን ላይ የጣለውን ማዕቀብ ተቃር ነው፣ የሙስሊም መሪዎችና የመብቶች ተሟጋች ቡድኖች ግልጽ ድብዳቤ ያወጡ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር።